በኢትዮጵያ ሱዳን ድንበር አዋሳኝ አላጥሽ ብሔራዊ ፓርክ ወደ ሁለት መቶ ያህል አንበሶች ይኖራሉ ሲል ያስታወቁት የዩኤስ አሜሪካው ቦንፍሪ ፋውንዴሽን እና መቀመጫውን ብሪታንያ ኦክስፎርድ ዩኒቨርሲቲ ያደረገው የዱር አራዊት የምርምር ቡድን በጋራ ባደረጉት ጥናት ነው። ጥናቱን የመሩት ኒዘርላንዳዊው ሃንስ ባወር ዛሬ ከአዲስ አበባ ለዶይቼ ቬለ በስልክ እንደገለጹት አካባቢው ላይ የሚገኙ ነዋሪዎች አንበሳ እንደሚኖር ቀድመው ያውቁ ነበር። በአላጥሽ ብሔራዊ ፓርክ የተካሄደውን ጥናት የመራሁት እኔ ነኝ። አንበሶችን አግኝተናል። በእርግጥ አካባቢው ላይ የሚኖሩ ሰዎች አንበሳ እንዳለ ያውቁ ነበር። ነገር ግን ይህ መረጃ በይፋ በጥናት ታውቆ በዓለም አቀፍ ደረጃ አልተመዘገበም። ለዚህም ነው ለመጀመሪያ ጊዜ በሳይንሳዊ ጥናት መልክ ተገኘ ተብሎ የተነገረው። ሁለት መቶ አንበሶች ተብሎ የተነገረው ቁጥሩ በግምት የተቀመጠ ነው። ትክክለኛ የሆነ ሳይንሳዊ ጥናት አላካሄድንም፣ ግምታዊ ቁጥር ነው የተሰጠው። በኢትዮጵያ ቆላማ አካባቢዎች አንበሳ መኖሩ ይታወቃል ነገር ግን በሰው ሰራሽ ነገሮች ቁጥራቸው እየተመናመነ መጥቷል ያሉን የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የብሔራዊ ፓርኮች ማስተባበሪያ ዳይሬክተር አቶ ኩመራ ዋቅጅራ እንደገለጹት የምርምር ቡድኑ በሱዳን በኩል ዲምቢር ብሔራዊ ፓርክ በኢትዮጵያ በኩል አላጥሽ ብሔራዊ ፓርክ ውስጥ አንበሳን አግኝቷል በሁለት ሺህ አስራ አራት መጨረሻ አካባቢ ና ሁለት በግሪጎሪያን ጊዜ አቆጣጠር ማለት ነው። አሜሪካን ቦርን ፍሪ ፋውንዴሽን የሚባል እና ዋይልድ ክሩ ማለትም መቀመጫው ኦክስፎርድ ዩኒቨርሲቲ የሆነ ነው የምርምር ድርጅት ነው። በጋራ ባደረጉ ጥናት በሰሜን ሱዳን ዲንደር የሚባል ብሔራዊ ፓርክ አለ። ማለት የሚገኘው ገዳሪፍ የምትባል ግዛቶች ነው፣ ብሉ ናይል የሚባሉ ግዛቶችን ያለው በእኛ በኩል ያለው አሊጣሽ ፓርክ ይባላል። መጠኑ አካባቢ ቋራ ሙሉ በሙሉ ቋራ ወረዳ ውስጥ የሚገኝ ብሔራዊ ፓርክ በሱዳን በኩልም በኢትዮጵያ በኩል መረጃውን ሰጥተዋል። ስለዚህ እንግዲህ በእነሱ ጥናት መረጃ መሰረት ከአንድ መቶ እስከ ሁለት መቶ ሊደርሱ የሚችሉ አንበሳዎች እዚ አካባቢ እንዳሉ አሳውቀናል ማለት ነው። እና እንግዲህ ይሄ ጥሩ ዜና ነው። በቀጣይ እንግዲህ ወደ ማኔጅመንቱ እኛ ደግሞ አቅደን እንገባበታለን፣ ጥበቃውን ለማጠናከር ማለት ነው። ኢትዮጵያ ውስጥ የዚህ አውሬ አጠቃላይ ቁጥር በጥናት ደረጃ የተጻፈ የተጻፈ ማስረጃ አለ? አዎ። ኢትዮጵያ ውስጥ ይገኛሉ ተብሎ የሚገመተው ከአንድ ሺህ እስከ አንድ ሺህ አምስት መቶ ድረስ የሚሆኑ አጠቃላይ በሀገሪቱ የተለያዩ ክፍሎች አንበሶች ይኖራሉ። የምን መረጃ አመዝናጋ እንግዲህ ህግ እንትን ነው፣ የቆየ መረጃ ነው ይሄ። ጥቁር አንበሳስ የሚባለው ኢትዮጵያ ውስጥ ብቻ ይገኛል የሚባለው፣ አዎ፣ ይሄኛው አንበሳ ያው ጥናትና ምርምር እየተደረገ ነው የሚገኘው። እስካሁን ውጤት የሚያሳየው እነዚህ አንበሶች በተለይ በንዑስ ዝርያ ደረጃ ሰርሲስ የምንለው የተለዩ ናቸው። የምር ምርምር በጀርመንም ሀገርም እንደዛው እየተደረገ ነው ያለው። ውጤቱ አላለቀም። እነሱ ይሄ ብላክ ሜንድ ላይን ነው የሚባለው። ጎፈራቸው ለየት ያለ ጠቆር ይላል ወንዶቹ ላይ እና የሰውነት መጠናቸውም ተለቅ ያለ ነው። የእነሱ ዝርያ መሰረት የሆኑት አሁን እዚህ አንበሳ ግቢ አካባቢ እና የቤተ መንግስት የነበሩ አንበሶች የዘር ግንዳቸው ገዛ አንድ ይሆናሉ የሚባል ነው ያለ። እንግዲህ ምርምሩ እስካሁን የሚያሳየው ዝርያ ደረጃ ሳይሆን በኒውስ ዝርያ ደረጃ የተለዩ ዝርያዎች የመሆን እድላቸው እየሰፋ ነው የሚል ምርምር እየተካሄደ ነው ያለ። በኢትዮጵያ ሱዳን ድንበር አቅራቢያ አላጥሽ ብሔራዊ ፓርክ አንበሶች መኖራቸውን ይፋ ያደረገው የጥናት ቡድን መሪ ሃንስ ባወር ይህ ጉዳይ መታወቁ ለኢትዮጵያም ሆነ ለአንበሶቹ ጠቃሚ ነው ብለዋል። ይህ ነገር መታወቁ ለኢትዮጵያ በጣም ጥሩ ይመስለኛል። ለአንበሶቹም ጥበቃ ቢሆን ጥሩ ነው። ለኢትዮጵያ የዱር አራዊት ጥበቃም ቢሆን አንድ ግብዓትና አማራጭ ይሆናል።